የኢትዮጵያ ብሮድካስት ባለስልጣን ከትላንት በስቲያ እሁድ ግንቦት 13 ቀን 2015 ዓ ም በሃይማኖት ተከታዮች መካከል የእርስ በርስ ግጭት በማነሳሳትና አለመቻቻል በመፍጠር በሚል በማህበረ ቅዱሳን የቴሌቪዥን ፈቃድ በጊዜያዊነት አግዷል። ኤደን ገረመው በዚህ ዙሪያ ያሰናዳችው ዘገባ ተከታዩ ነው። የኢትዮጵያ ብሮድካስት ባለስልጣን ጊዜያዊ እግዱን ያስተላለፈው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖደስ ትላንት ከሰዓት በኋላ ባጠናቀቀው የእርከበ ካህናት ምልአተ ጉባኤ ስብሰባው በአጀንዳው ይዘው ከተነጋገረበት የኤጲስቆጶሳት ሲመት ጋር በተያያዘ አስር መንፈሳዊያት ማህበራት ያወጡትን መግለጫ የማህበረ ቅዱሳን ቴሌቪዥን ሰበር ዜና በሚል ማሰራጨቱን ተከትሎ ነው። የማህበራቱ መግለጫ በጣቢያው መተላለፉ የቤተ ክርስቲያኒቱ ቅዱስ ሲኖዶስ የሚያካሂደውን ስብሰባ የሚያውክ እንደሆነ ማረጋገጡን የገለጸው ባለስልጣኑ ከጉዳዩ አጣዳፊነትና ሊያስከትል ከሚችለው ጉዳት አንጻር በሚል የጣቢያውን ፍቃድ በጊዜያዊነት ማገዱን አስታውቋል። ማህበረ ቅዱሳን በበኩሉ በሰበር ዜና ያስተላለፈው መግለጫ ቤተ ክርስቲያኒቱ ከምትገኝበት ፈተና አንጻር ወቅታዊ መረጃን ለማስተላለፍ ከተጣለበት ኃላፊነት አኳያ መታየት ያለበትና በይዘቱም የቤተ ክርስቲያኒቱ ስርዓት እንዲከበር በአባቶች መካከል የሚታየው መከፋፈል እንዲገታ ከመጠየቅ ውጪ በማንኛውም መልኩ በምዕመናን መካከል ግጭት የሚፈጥር ነው ብሎ እንደማያምን በመግለጽ የጊዜያዊ እግድ እርምጃውን ተቃውሟል። ባለስልጣኑ እግዱ ያስተላለፈበትን አካሄድም በአዋጅ አንቀጽ 73 የተቀመጠውን ቅደም ተከተል ያላከበረና ሕግን የተላለፈ እንደሆነ በመግለጽ እርምጃው በጣቢያው ላይና በሃይማኖቱ ተከታዮች ዘንድ የሚፈጥረውን አሉታዊ ተጽዕኖ በማገናዘብ እግዱ ተነስቶለት አገልግሎቱን ለመቀጠል ይችል ዘንድ ትላንት ለባለስልጣኑ ቦርድ በጻፈው ደብዳቤ ጠይቋል። የማህበረ ቅዱሳን የብሮድካስት አገልግሎት ተቋም ኃላፊ መስከረም ጌታቸው የሚዲያ ተቋሙ ምንም አይነት የህግ ጥሰት አለመፈጸሙን ገልጸው ፕሮግራሙ የተሰራው ከዚህ ቀደም ማንኛውም ዝግጅት ከመቅረቡ በፊት የሚገመገምበትን የኤዲቶሪያል ሂደት አልፎ እንደሆነም ይናገራሉ። እንደ ኤዲቶሪያል ፖሊሲያችንም እንደ አንድ ሚዲያም ግዴታ ያለብን ጉዳይ አለ። እንደገና ደግሞ የአገሪቱ ደግሞ የመገናኛ ብዙኃን አዋጅ ያን ማዕከል ያደረገ እንሰራለን። እዛ ላይ ካለን ነገር አንደኛው ወቅታዊ ጉዳዮችን መዘገብ ነው የሚዲያ አንደኛው ስራ። እንደ መንፈሳዊ ሚዲያ ማስተማር አለብን። እንደገና ደግሞ ወቅታዊ የሆኑ የቅድስት ቤተክርስቲያናችን ጉዳዮች ለምዕመናን ማሳወቅ ግዴታ አለብን። እዚህ በዛ መሰረት ነው የሰራ ነው ይሄን ስራ የምናውቀው። ይሄን ነው ስንሰራ ደግሞ በተለይ ይሄኛው ጉዳይ ላይ ከመጣሽ መግለጫ የሰጠው አካል ህጋዊ አካል ነው። የቤተክርስቲያኗ ቋሚ ሲኖዶስ እውቅና የሰጠው አቢ ኮሚቴ ነው ስለዚህ እሱ ይሄ ቤተክርስቲያን እውቅና የሰጠችው አቢ ኮሚቴ ቤተክርስቲያኗን የተመለከተው ወቅታዊ ጉዳይ ላይ መግለጫ ይሰጣሉ ሲል ማስተላለፍ እኛም ግዴታችን ነበር። ስለዚህ እኛም እገዳው ሲመጣ አንደኛ የተቃወሙንበት እኛም እንደ ጣቢያ በቤተክርስቲያን እውቅና ያለንን በመንግስት እውቅና ያለንን ሁለተኛ ነገር ደግሞ መግለጫ የሰጠው አካል ራሱ በቤተክርስቲያን እውቅና ያለው አቢይ ኮሚቴ ነው። አክለውም ተቋማቸው ከ2012 ዓ ም ጀምሮ የ24 ሰዓት ስርጭት ሲያደርግ መቆየቱን አስታውሰው በነሐሴ 2014 ዓ ም በኢትዮጵያ መገናኛ ብዙሀን ባለስልጣን ተመዝግቦ በህጋዊነት እየሰራ እንደሚገኝም ይናገራሉ። የአሁኑ የባለስልጣኑ እርምጃም የመገናኛ ብዙሀኑን ደንቦችና መመሪያዎችን የጣሰ መሆኑን ገልጸው ይከራከራሉ። ስህተት ነው ብለን አናምንም። ነገር ግን በእነሱ እይታ ስህተት ነው ቢባል እንኳ አራት ደረጃዎችን ማለፍ አለበት። ማወያየት አለባቸው። መሰማት አለብን እኛ። ከዛ በኋላ ጥፋት ነው ከተባለ በኋላ ደግሞ ውይይቱ እንዳለ ሆኖ የጽሁፍ ማስጠንቀቂያ አለ። ከጽሁፍ ማስጠንቀቂያ በኋላ የገንዘብ ቅጣት ይላል። ከዛ በኋላ እንደገና ያ ፕሮግራም እገዳ ይጣልበታል። ያ ካልሆነ ደግሞ ፍቃድ መሰረዝ ነው የሚባለው። ይህም ሁሉ ነገር ሳያሟላ በተለይ ሁለቱን ስቴፖች ወይም ደረጃዎች ባንዴ ጥሶ ነው እየመጣው የኛ ሀሳብም አልመጣም እንደገና ደግሞ እዛው አዋጁ ላይ ሌላ የሚያስቀምጠው ቅሬታ የቀረበበት አንድ መገናኛ ብዙኃን ቅሬታ እንደቀረበበት ተነግሮት መልስ መስጠት አለበት። አጥፍተንም ከሆነ መልስ መስጠት፣ አጻፋ የሆነ ተስተካካይ ፕሮግራም በተለያየ መንገድ መሰራት አለበት የሚለው እድል እንኳ አልተሰጠንም። እንዳልኩሽ አጽንኦት መስጠት የምፈልገው ስተታር የሚሰራ ነው ይዘት ግን ቢሆን እንኳ ይህም ሁሉ ነገር በጣሰና ግብታዊነት ወይም ትንሽ ስሜታዊነት የተጫኑ አይነት ውሳኔ ያውም የስራ ቀን ባልሆነ እጅግ አጣዳፊ ነው በሚል ይዘቱንም ሆነ አካሄዱን አዋጁን በጣሰ መንገድ ውሳኔው ተሰጥቷል ብለን ነው ምናምነው። በሌላ በኩል የባለስልጣኑን የእግድ እርምጃ እናት ፓርቲ እና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ እንዲሁም የብዙሀን መገናኛ ባለሙያዎች ተቃውመውታል። የእናት ፓርቲ ብሔራዊ ስራ አስፈጻሚ አባል እና የህዝብ ግንኙነት ኃላፊ አቶ ዳዊት ብርሃኑ መንግስት በሃይማኖት ጉዳይ ጣልቃ እየገባ ለመሆኑ ማሳያ ነው ብለውታል። ድርጊቶቹን ስንገልጻቸው እንግዲህ መንግስት እንደኛ አረዳድ በተሻለ የፖለቲካ ስክነት ውስጥ እንዳልሆነ ነው የምንረዳው ና ለዚህ ደግሞ የሚያመለክቱ ዋና ጉዳዮች ምንድን ናቸው? ባልተለመደ ሁኔታ የኢትዮጵያ ኦርቶዶክስ ተዋህዶ ተጠቃሽ ሊቃውንትን የማሰር ራንን እንደዚሁ የማንገላታት፣ በተለይ የኢትዮጵያ ኦርቶዶክስ ተዋህዶ አማኞች በአግባቡ መረጃ የሚቀበሉባቸውን የመገናኛ ብዙሀን ድርጅት በሰንበት ቀን እንግዲህ መስሪያ ቤቶች ዝግ ሊሆኑ በሚችሉባቸው በሰንበት ቀን ድረስ ገብቶ ደብዳቤ አውጥቶ የማገድ የመሳሰሉ ተገቢ ያልሆኑ አካሄዶችን ተመልክተናል። እና እነዚህ አካሄዶች ደግሞ የሕግ የበላይነትን ካለማክበር የሚመነጩ ናቸው። እና መንግስት በተቻለ አቅም ፖለቲካዊ ስክነት አሳይቶ ከእንዲህ ያሉ ሕግ የበላይነትን ከሚጋፉ አይነት ድርጊቶች ራሱን ማቀብ እንዳለበት የሚያሳስቡ መግለጫ መግለጫችን መንግስት ህገ መንግስቱን እንዲያከብር ፓርቲያቸው ጥሪ ማቅረቡንም አቶ ዳዊት ገልጸዋል። በተያያዘ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የህዝብ ግንኙነት አቶ ኢዮኤል ሰለሞን ፓርቲያቸው መንግስት በብዙሀን መገናኛ ላይ እያደረሰ ነው ብሎ ከሚያምነው ጫና ጋር በተያያዘ መግለጫ ሲያወጣ የዛሬው ሶስተኛ መሆኑን ገልጸው የዛሬውም የባለስልጣን መስሪያ ቤቱን ውሳኔ የተቃወመ መሆኑን ገልጸዋል። ይሄ የመገናኛ ብዙሀን ባለስልጣን እንግዲህ ሲቋቋም ሊከተላቸው ወይም ደግሞ ሊያደርጋቸው የሚገቡ ነገሮች ነበሩ። መጋቢት ሀያ ዘጠኝ ሁለት ሺ አስራ አራት ዓመተ ምህረት እንግዲህ በጠቅላይ ሚኒስቴሩ አቅራቢነት የህዝብ ተወካዮች ምክር ቤት ላይ እንዲጠርቁ ተደርገዋል። ይሄ በሚደረግበት ሂደት ውስጥ ግን የተላለፏቸው ወይም ደግሞ ህግ የጣሱ ተግባራት ነበሩ። ለምሳሌ መገናኛ ብዙሀን ባለስልጣን የመመልመልና የማጽደቅ ሂደት ለህዝብ ይፋ ተደርጎ ህዝብ ጥቆማ እንዲሰጥበት ይደረጋል፣ ለህዝብ ይፋ ይደረጋል የሚሉ ነገሮች ያለፈ ነው። ሁለተኛ ደግሞ ይሄ ከቦርዱ አባላት መሀል ከዘጠኙ ሁለቱ የመገናኛ ብዙሀን አካላት እንደሚሆኑ ቢጠቀስም አንዳቸውም በዚህ ሁኔታ ውስጥ አልሆኑም። ሶስተኛ የፖለቲካ ፓርቲ አባላት በዚህ ቦርድ አባልነት መካተት አይገባቸውም የሚል በአዋጅ ቁጥሩ ላይ በአዋጁ ላይ የተጠቀሰ ነገር አለ። ነገር ግን እነዚህ ተጥሰው አይተናቸዋል ናቸዋል። የእነዚህ መጣስ ነው እንግዲህ አሁን መገናኛ ብዙሀን ባለስልጣኑ ላይ ችግር ያመጣው ማለት ነው። የፓርቲ አባላት በዚህ ውስጥ ሲሆኑ የፖለቲካ ኢንተረስት ይኖራቸዋል። የፖለቲካ ኢንተረስት ካላቸው ደግሞ የሚያስፈጽሙት ያንን የፖለቲካ ኢንተረስት ለቆሙለት የፖለቲካ ኢንተረስት በመሆኑ ለእንዲህ አይነት ስጠቶች የመጋለጥ ለሌሎች ደግሞ ገለልተኛ የሆነው እና ሚዛናዊ የሆነ መረጃን የማድረስ ወይም ደግሞ ሳብ ብዛሃነትን የማቅረብ ልማድ ያንሳቸዋል ማለት ነው። ትላንትናም የተጣሰው ህግ ብሮድካስቱ ሲታገጥ ሊደረጉ የሚገባቸው ስቴፖች ነበሩ። በአንቀስ ሰማንያ አንድ ሁለት ላይ የተጠቀሱት በአዋጁ ላይ ቅድሚያ ማሳወቅ፣ የታገደውን አካል ምላሽ እንዲሰጥ የማድረግ እንዲህ እንዲህ አይነት ነገሮች ታልፈው ነው ሊያግል ተብሎ የተሰጠው። አቶ ዮኤል አያይዘውም ብዙሀን መገናኛን ጨምሮ ገለልተኝነትን የሚጠይቁ ተቋማት ከገዢው ፓርቲ አባላት ነጻ መውጣት አለባቸው ብለዋል። በወሎ ዩኒቨርስቲ የጋዜጠኝነትና ተግባቦት መምህር የሆኑት እንግዳ ወርቅ ታደሰ የመገናኛ ብዙሀኑ እርምጃ ማስተማርና ማድረቅ ሆኖ ሳለ የተወሰደው ግን ከዛ ያለፈን ይላሉ። የሚዲያ ሕግ የሚወጡት ምንድን ነው? ሚዲያዎቹ ፐብሊክ ሪስፖንስብል እንዲሆኑ ነው ፐብሊክሊ ሪስፖንሲብል እንዲሆኑ እንደውም ለህዝብ የሚገባቸው ሚና ባልተወጡ ቁጥር ያንን ሚና እንዲወጡ ፕሮፌሽናሊ ድጋፍ መስጠት፣ ሌጋሊ ደግሞ ትንሽ አለርት ማድረግ እና በዋናነት ህዝቡን እንዲያገለግሉ ነው። አሁን የተነሳውን ጉዳይ ካየን የሃይማኖት ጉዳይ ነው። ሃይማኖቱ ደግሞ በኢትዮጵያ ከሀምሳ ፐርሰንት በላይ ተከታይ ያለው የሃይማኖት ተቋም ነው። ያን የሚያገለግል ሚዲያ ነው። እና ሚዲያውን በአንድ ጊዜ ወደ መዝጋት የሚሄዱት ነገር በህግም፣ በሞራልም በኤቲክስም ብዙ አያስኬድም። መሆን ያለበት ብዙ ዋርኒንጎች ተሰጥተው ማሻሻያ እንዲያደርጉ ታይቶ ምክር ተሰጥተው፣ ከዚህ በፊት መገናኛ ብዙሃን ባለስልጣን ኢትዮጵያን ብሮድካስት ኦቶሪቲ በነበረበት ሰዓት ፋይል አኩሙሌት ያደርጋል እንደው አርካይቭ ይቀመጥና ምን ያህል ፕሮግሬስ እያሳዩ ነው ምን ያህል የሚለውን ካየ በኋላ ነው ወደ መዝጋት የሚሄደው እንጂ በአንድ ጊዜ እንደዚህ ከት አይደረግም። መገናኛ ብዙሃን ነው ነገር እየውና እንዲህ እንደ ሱቅ የምዘግብ የምከፍቸው ነገር አይደለም። የማህበረ ቅዱሳን የብሮድካስት አገልግሎት ኃላፊ መስከረም ጌታቸው ተቋማቸው በጉዳዩ ላይ የቅሬታ ደብዳቤ ማስገባቱን ገልጸው በጉዳዩ ላይ ከባለስልጣኑ ጋር ለመወያየት ወደ ባለስልጣኑ ቢሮ ቢያመሩም ነገር ግን ካለ ቀጠሮ ልናስተናግዳችሁ አንችልም በሚል ተመልሰናል ይላሉ። እንግዲህ ባለስልጣኑ ደብዳቤውን ሲጽፍ በቦርድ ይታያል የሚል ነገር ስላለ ለቦርዱ ነው ደብዳቤውን ይጻፍ ነው ይህ የሚመለከተውን እሱ ስለሆነ ማለት ነው። ዛሬ እንግዲህ ሂደን ነበረ። ደብዳቤው የተጻፈው ትናንትና ነው። ዛሬ ከሰዓት ሂደን የመገናኛ ብዙሀን ባለስልጣን ዳይሬክተሩን ወይም የቦርድ ጸሐፊ ናቸው፣ እሳቸውን ለማናገር ቢሯቸው ሂደን ነበረ። በስራ ገበታቸው ላይ እንዳሉ አረጋግጠናል። ነገር ግን ቀጠሮ ሳይዙ አላናግርም ተብላችኋል በሚል ነው የተመለስ ነው ማለት ነው መልስ ሽ አልተሰጠን። ለደብዳቤያችን ቀጠሮ ካልያዛችሁ በሚል ነው። በዚህ ጉዳይ ላይ ማብራሪያ ለማግኘት የአሜሪካ ድምጽ ለኢትዮጵያ መገናኛ ብዙሀን ባለስልጣን ከትላንት ጀምሮ በተደጋጋሚ ቢሞክርም ሳይሳካ ቀርቷል። እንደተሳካለን ይዘን የምንመለስ ይሆናል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ